የተለያዩ የዜና ወኪሎችና የደቡብ አፍሪካ የራዲዮ ጣቢያዎች ዛሬ ጠዋት እነሱ እንደዘገቡት ሚስተር አፎንሶ ድላካማ በልብ ድካም ህይወታቸው እንዳለፈች ለአድማጮቻቸው አሰራጭተዋል። ፖለቲከኛው ያረፉት በሞዛምቢክ በጎርጓንሳ ተራራዎች አካባቢ መሽገው በነበሩበት የጦር መንደራቸው ውስጥ እንደሆነም አያይዘው ጠቅሰዋል። ተቀናቃኛቸው የሞዛምቢኩ ፕሬዚዳንት ሚስተር ፊሊፕ ቼንቶ ንሲያም ወንድሜ ድላ ካማን በዛሬው ቀን አጣሁት። የተለያዩ የመገናኛ አውታሮች ንግግራቸውን መነሻ መሰረት አድርገው እነሱ ዘግበዋል። በአሁኑ ሰዓት እኚህን ፖለቲከኛ ሀገሪቱ ማጣት ትልቅ ክፍተትን በአካባቢው አለ ጥርጥር ያስከትላል። በመጀመሪያ ደረጃ ማለት የሚቻለው አንድ ነገር ቢኖር የወንድማማች ጦርነትን አቁሞ በሀገሪቱ በሞዛምቢክ ሰላምን ለማውረድ የድርጅቱ የረናሙ መሪ በሕይወት መኖር ወሳኝ ቦታ ነበረው። በሌላ በኩል በእኔ እምነት የሞዛምቢኩ የፖለቲካ እድገት ተመልካችና ተንታኝ ሚስተር ስልቬስተር ባየስ ለዶቼ ቨለ እንዳሉት ፕሬዚዳንት ፊሊፕ ኒያሲም እራሳቸውን ቢሆኑ የተጀመረውን የሰላም ንግግሩን ለማፋጠን ከሬናሞ መሪ ከሚስተር አፎንሶ ድላካማ የተሻለ ሰው እሳቸው እንደማያገኙም ያውቃሉ። ሬናሞ የሚባለውን የነጻ አውጪ ድርጅት ሚስትር አፎንሶ ድላካማ ላለፉት ሰላሳ ዘጠኝ ዓመታት በተከታታይ በሊቀመንበርነት እሳቸው መርተዋል። በፖለቲካ አመለካከታቸው እኚህ ሰው እና ድርጅታቸው የቀኙን ክንፍ የሚወክሉ ተቀናቃኙንም የኮሚኒስቶች ፓርቲ ድርጅት የሆነውን ፍሬሊሞን የደቡብ አፍሪካ አፓርታይድ መንግስት በእነሱ እርዳታና ገንዘብ እየተደገፉ ጦርነት ከፍተው ይዋጉ እንደነበረም በማስረጃ በእሳቸው ላይ ተጽፎባቸዋል። በዚህም በሞዛምቢክ ውስጥ ከአንድ ሚሊዮን በላይ የሚሆኑ ሰዎች ህይወታቸውን አጥተዋል። የሰላም ንግግር ሁለቱም ድርጅቶች አካሂደው በነጻ ምርጫም ላይ እነሱ ተስማምተው በተደጋጋሚ በተካሄደው የምርጫ ስነ ስርዓት ላይም ሬናሞ ፍሪሊሞን ማሸነፍ አቅቶት እንደገና የዛሬ ሶስት ዓመት ወደ ደፈጣ ውጊያው ድርጅቱ ተመልሰዋል። ያም አዲስ ሁኔታ በሺና በአስር ሺህ የሚቆጠሩ የሞዛምቢክ ተወላጆች አገራቸውን ጥለው ወደ ጎረቤት አገሮች እንዲሰደዱም ምክንያት ሆነዋል። ያለፈው ዓመት በግንቦት ወር የተኩስ አቁም ስምምነት ላይ ሁለቱም ወገኖች እንደገና ደርሰው የሰላም ንግግር ያካሂዱ ሰንብተዋል። ካለ ድርጅቱ መሪ ካለ ሚስተር ድላካማ አገሪቷ ወዴት ታመራለች የሚለውን ነገር ለመተንበይ ጠበብቱ ሚስተር ሲልቨስተር ባየሳ ለጣቢያችን እንደገና እንዳሉት በጣም ያስቸግራል። ድርጅቱን ከመታኋዘን አገግሞ ወጥቶ መሪውንም መርጦ ለንግግር ዝግጁ እስከሚሆን ድረስ በቀጠሮ እንዲቆይ ማድረጉ አማራጭ የሌለው መፍትሔ ነውም ብለዋል። አያይዘውም የሚስተር ድላካማ ሞት ለሁለት ነገሮች በር ይከፍታል። የሬናሞን ድርጅት መዳከምም ያመጣል። በዚያው መጠን ደግሞ ጠንካራ መሪ የሌለው ድርጅት ሬናሞ ምን ሊሆን እንደሚችል የሚታወቅ ነገር የለም። ሁኔታው አስኪ እንደሆነ ጠቅሰዋል። ይልማ ይልማ ለሚካኤል ለዶች ቨለ ራድዮ ጣቢያ ከበርሊን ከተማ።